ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። በሚሊዮን የሚቆጠሩ አውስትራሊያውያን ከጁላይ አንድ ቀን አንስቶ የደመወዝ ጭማሪ ሊደረግላቸው ነው። አውስትራሊያ የዩናይትድ ስቴትስን የተኩስ ማቆምና ታጋቾችን የማስለቀቅ እቅድ እንደምደግፍ የውጭ ጉዳይ ሚኒስትሩ አስታወቁ። ሰሜን ኩንስላንድ ሲድኒን ረታ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፍትህ ሥራ ኮሚሽን የዝቅተኛ ደመወዝ ወለል ከጁላይ አንድ ቀን አንስቶ በ3 ነጥብ 75 ፐርሰንት ከፍ እንዲል ወስኗል። በዚህ መሠረት ከአምስት ሠራተኞች አንዳቸው ወይም 2 ነጥብ 6 ሚሊየን ያህል ሠራተኞች ተጨማሪ ክፍያ ያገኛሉ። ይህም ማለት አገር አቀፍ የዝቅተኛ ደመወዝ ክፍያ ወለል ከ882 ዶላር ከ80 ሳንቲም በሳምንት ወደ 915 ዶላር ከ90 ሳንቲም በሳምንት ወይም በሰዓት 23 ዶላር ከ23 ሳንቲም የነበረው ዝቅተኛ ክፍያ በሰዓት ወደ 24 ዶላር ከ10 ሳንቲም ከፍ ይላለን። የአውስትራሊያ የውጭ ጉዳይ ሚኒስትር ፔንሆንግ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የተኩስ አቆምና ታጋቾችን የማስለቀቅ ዕቅድን በመልካም ጎኑ እንደምትቀበለው ገለጹ። ሚኒስትር ወንግ በሕግ መወሰኛ ምክር ቤት ስም ንግግራቸው ወቅት ዳግም የእስራኤል መንግሥት ከአስቸኳይ የተኩስ አቁም ስምምነት ላይ እንዲደርስና ታጋቾችም እንዲለቀቁ ፍልስጤማውያን ሰላማዊ ሰዎችም ከብርቱ አደጋ እንዲጠበቁ የሚለውን የመንግሥታቸውን አቋም የሚያንጸባረቅ ጥሪ አቅርበዋል። አያይዘውም የተቃዋሚ ቡድን መሪ ፒተር ዳትን መንግሥት አውስትራሊያን ከዓለም አቀፍ የወንጀል ፍርድ ቤት አባልነት ለማስወጣት መዛታቸው ኃላፊነት የጎደለውና ሕግና ደንብን መሠረት ያደረገ ሥርዓትን የማስጠበቅ ጥረቶችን ዝቅ የሚያደርግ ነው ብለዋል። በማእከልም ኃላፊነት በጎደለው መልኩ ከተቋማት በመገለል ዓለም አቀፍ ህግን ለማስከበር የሚያግዘው አንዳችም ነገር የለም እንዲያ ያለው አባባል ምናልባትም ለተወሰኑት ኃይለኝነትን ያሳይ ይሆናል ይሁንና የአውስትሬልያን ዋና የደህንነት ጥቅሞች ዝቅ የሚያደርግ ነው ለምሳሌ ያህል ከዓለም አቀፍ የወንጀል ፍርድ ቤት በመውጣት ቻይናን በደቡብ ቻይና ባህር ዓለም አቀፍ የሕግ ውሳኔዎች እንድታከብር ግድ ማሰኘት አንችልም። አውስትራሊያ ግንኙነቶችን ለመናድ ፍልሚያ በመቀስቀስ ወይም የጦርነት አታሞ በመምታት የምትሻው ዐይነት ቀጠናን መቅረጽ አይቻላትም ብለዋል። ይህ በእንዲህ እንዳለም የተወሰኑ የዩናይትድ ስቴትስ ኮንግረስ አባላት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ለጥምር ኮንግረስ ንግግር እንዲያደርጉ በአፈ ጉባኤ መጋበዝ ያስቆጣቸው መሆኑን እየገለጡ ነው። እስራኤል በጋዛ የምታካሄደውን የጦርነት ዘመቻና የፕሬዚደንት ባይደን ለዚያ ድጋፍ መስጠትን አስመልክተውም ብርቱ ትችት እየሰነዘሩ ይገኛሉ። ይሁንና የዩናይትድ ስቴትስ ሪፐብሊካን አፈ ጉባኤ ማይክ ጆንሰን ለእስራኤል ጦር ዘመቻ ድጋፋችንን ለማሳየት የጠቅላይ ሚኒስትር ኔተንያሁ ጉብኝት በሳምንት ጊዜ ውስጥ እንዲከወን ቀን ይቆረጥለታል ብለዋል። ለጠቅላይ ሚኒስትር ኔትንያሁ በአፈ ጉባኤ የመጋበዝ እሳቤ የመጣው የዓለም አቀፍ ወንጀል ፍርድ ቤት በኔተንያሁ፣ ዮዋቭ ጋላንት የእስራኤል የመከላከያ ሚኒስትርና፣ ሦስት የሐማስ መሪዎች ላይ የእስር ማዘዣ እንዲሰጠው ያቀረበውን ጥያቄ ተከትሎ ነው። አቶ ጆንሰን ዓለም አቀፉ የወንጀል ፍርድ ቤት ላይ ማዕቀብ እንዲጣል የሚሹ መሆናቸውን ሲገልጡ ይህ ፖለቲካዊ ተግባራ ብቻ እንዲሆን አንሻም። ሪፐብሊካኖችና ዲሞክራቶች አንድ ላይ አብረው በመቆም ለዓለም አቀፍ ማኅበረሰቡ የዓለም አቀፉ ወንጀል ፍርድ ቤት አግባባይልሽ እርምጃ ወደፊት መራመድ እንደማይፈቀድለት ማሳወቅ በጣም ጠቃሚ ነው ብለን እናስባለን ብለዋል። የቀድሞው የፌዴራል በጅሮንድ ጆሽ ፍራይደንበርግ በመጪው የፌዴራል ምርጫ ወደ ፖለቲካው ዓለም በመመለስ የኪዮንግ ምክር ቤት ተወካይ ለመሆን እያሰቡ ነው የሚለውን የኤቢሲ ሪፖርት አስተባበሉ። አቶ ፍራይደንበርግ በኤክስ መልእክታቸው ወደ ፖለቲካ ለመመለስ ጥድፊያ ላይ አይደለሁም በመጪው ምርጫ ተሳትፎ ላይ ያለኝ አቋም አልተለወጠም። የሊብራል ፓርቲንና እጩ ተወካያችንን ኤሚሊያ ሃመርን በመደገፍ እቀጥላለሁ ሲሉ አስታውቀዋል። አቶ ፍራይደንበርግ ባለፈው የፌዴራል ምርጫ በዶክተር ሞኒክ ራያን ድል ተነስተው ከፖለቲካው ዓለም የተሰናበቱ ሲሆን ፓርቲያቸው ሊብራል ፓርቲም ለመጪው ፌዴራል ምርጫ የ31 ዓመቷን ኤሚሊያ ሃመር በእጩ ተወዳዳሪነት መርጦ አብቅቷል። በሲድኒ ኦሎምፒክ ፓርክ በተካሄደው የብሔራዊ ራግቢ ሊግ ውድድር ሰሜን ኩዊንስላንድ ሲድኒን በሁለት ነጥብ ብልጫ አሸንፏል። በሲድኒ በኩል ድል የመነሳቱ እሳቤ ከቶንም ያልነበረ ቢሆንም የቡድን አምበሉን ጄምስ ቴዲስኮን ጨምሮ ሌሎች ተጫዋቾችን በክለብ ግጥሚያ ዝግጅት ሳቢያ ሳያሰልፍ ቀርቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 36 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ95 ሳንቲም ይዘረዝራል። ቀጥለን የኔጋውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን ባያና ሰመልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 22። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 17። ሜልበርን ደመናማ ይሆናል። ዝቅተኛ 7 ት ከፍተኛ 14። ሆባርት ብራ ይሆናል። ዝቅተኛ 11 ከፍተኛ 16። ካምብራ ማሌዳ ላይ ውርጫማ ሆኖ ረፋዱ ላይ በከፊል ደመናማ ሆኖ ይላል። ዝቅተኛ 0 ከፍተኛ 13። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 19። ብሬስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 21። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 1 ከፍተኛ 31 አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 14 ከፍተኛ 28። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሚሊዮን የሚቆጠሩ አውስትራሊያውያን ከጁላይ አንድ ቀን አንስቶ የደመወዝ ጭማሪ ሊደረግላቸው ነው። አውስትሬሊያ የዩናይትድ ስቴትስን የተኩስ ማቆምና ታጋቾችን የማስለቀቅ እቅድ እንደምደግፍ የውጭ ጉዳይ ሚኒስትሩ አስታወቁ። ሰሜን ኩዊንስላንድ ሲድኒን ረታ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፤ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።